የሀገሩን ሉዓላዊነትና ደህንነት አሳልፎ የሚሰጥ ኢትዮጵያዊ የለም ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በደቡብ ክልል የዳውሮና የደቡብ ኦሞ ዞን እንዲሁም የኮንታ ልዩ ወረዳ ትናንትና ከትናንት በስቲያ በጎበኙበት ወቅት የምንፈልገው ፍቅር፣ ሰላምና ብልጽግና እንጂ ማንንም መንካት አይደለም ማለታቸውን የክልሉ መገናኛ ብዙኃን ዘግበዋል። ዮናታን ዘብዲዎስ ከሐዋሳ ዝርዝሩን ይዟል አገራዊ ይዘት ያላቸውን መልዕክት አስተላልፏል። ጠቅላይ ሚኒስትሩ በዚህ ወቅት ኢትዮጵያውያን ሽንፈት አናውቅም ብሏል። ሰሞነኛው ያሉትንም ማዕበል የሲኒ ማዕበል ሲሉ አጣጥሏል። አሁን የሚነሱት ማዕበሎች የሲኒ ማዕበሎች እንጂ የባህር ማዕበሎች አይደሉም። የሚከፈከፉብን ይሆናል እንጂ አያጥለቀልቁንም። ሊሞክሩን ይሆናል እንጂ አያሸንፉንም። እኛ ኢትዮጵያውያን ለሽንፈት ባዕድነን አናጠው በታሪክ እንደሆነው ዛሬም የነኩን ሁሉ ይደቃሉ። ሊደቁ የቸኮሉ ሁሉ ይተነኩሱናል። ማንም አንነካም። ሰላም፣ ፍቅር፣ ይቅርታና ብልጽግና እንምንፈልገው ወደ ማንም ግዛት አንድ ሜትር የማለፍ ፍላጎት ኢትዮጵያውያን የለንም። ከነኩን ግን ለማንም በጃነትም። አትኩን ከነካችሁን እጣ ፈንታችሁ ስልፈት መሆኑን ከወዲሁ ላረጋግጥ እፈልጋለሁ። የጠቅላይ ሚኒስትሩ አስተያየት ተደመጠው ታላቁ የኢትዮጵያ ሕዳሴ ግድብ አስመልክቶ በግብፅና በኢትዮጵያ መካከል ያለው ልዩነት ይበልጥ ጎልቶ በወጣበት ሰዓት ሲሆን አስተያየታቸው ከዚህ ከግብፅ ጋር ካለው አለመግባባትና ከካይሮ ከሚሰነዘሩ ዛቻ ወይም አሉታዊ ምልክት ጋር የተገናኘ ስለመሆኑ ግን የተገለጠ ነገር የለም የአገሩን ጥቅም አሳልፎ የሚሰጥ ኢትዮጵያዊ የለም ብሏል ጠቅላይ ሚኒስትር አብይ አህመድ። የአገሩን ደኅንነትና ሉዓላዊነት አሳልፎ የሚሰጥ ትግራይ የሚሰጥ አፋር የሚሰጥ ሶማሌ የሚሰጥ ሀረሪ የሚሰት ኦሮሞ የሚሰጥ አማራ የሚሰጥ ቅማንት የሚሰጥ አዞ የሚሰጥማ የሚሰጥ አርጎባ፣ ጉራጌ፣ ስልጤ፣ ከምባታ የሚሰት አላባ የሚሰጥ ሲዳማ የሚሰጥ ወላይታ የሚሰት ቡርጂ የሚሰት ኮንሶ የሚሰጥ ንዌር፣ አኝዋ፣ ዳሰነች፣ አሪ፣ ባና፣ ጸባይ ሐመር፣ ካራ፣ ማሌ ባጃ ቦቲ፣ ባይሌ፣ ጊቤ፣ ኩዱዎ፣ ሙርዴ፣ ፔፖሬ፣ ኛጋቶም፣ የሚሰጥ ዳው ኢትዮጵያ። ታላቋን ኢትዮጵያ የመገንባትና የማዕበል ጨግራያችን ይሳካል ያሉት ጠቅላይ ሚኒስትሩ ኢትዮጵያ አሁንም ለራሷ ብቻ ሳይሆን ለመላው የጥቁር ሕዝቦች የነፃነት ተምሳሌት ሆና ትቀጥላለች ብሏል። ታላቋን ኢትዮጵያ ስለመገንባት ያለንን እቅድ ሳልገልጽ መሄድ አልችልም። በመደመር መንገድ የብልጽግና ማማ ላይ ኢትዮጵያን የማውጣት እልማችን በምንም በማንም ኃይል ሳይደናቀፍ፣ ኢትዮጵያ በልጽጋ ራሷን የምትከራከር ሳይሆን ዛሬም እንደ ትናንቱ ለአፍሪካ የነጻነት ምልክት መሆኗን የምናረጋግጠው መቶ ሚሊዮን ወጣቶችና ጀግኖች ያላት ሀገር መሆኑን ያልሰሙ ሁሉ እንዲሰሙ ፈልጋለሁ። ኢትዮጵያን ለመምራት ከዘረኝነት አስተሳሰብ መጽዳት እንደሚያስፈልግም ተናግሯል። የዳውሮ ነገስታት ሀገርን ለመምራት ንጹህ መሆን ይገባል የሚል እምነት ነበራቸው። በዚህም ምክንያት በሎማ ወረዳ ውስጥ የመንጻት ዋሻ ነበራቸው። ሀገር ለመምራት ከዘረኝነት ፣ ከዋልታ ረገትነት፣ ከሙሰኝነት ፣ ከግጭት እንዲሁም ከገባባይነት ከሁሉ በላይ ኢትዮጵያን አሳልፎ ከሚሸጥ መንፈስ የጸዳ መሆን የግድ ይላል። ከሁሉም ዞኖች ደማቅ አቀባበል ያስተናገዱት ጠቅላይ ሚኒስትር አብይ አህመድ የእነዚህን ዞኖች ባህላቸውን፣ ብዝሃነታቸውና አንድነታቸው ታሪካዊ እሴቶቻቸውና የሀገራቸውን ሕልውና ለማስከበር ያበረከቱትን አስተዋጽኦ አሞካሽቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም።